የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቀ አያሌው፣ የወቅቱ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጦፋ ማህመድ በሶማሌ ክልል ተፈጥሮ የነበረውን ችግርም ለመፍታት እርሳቸውና ካቢኔያቸው ያደረጉትን ጥረት አድንቀዋል። ባለፈው ክረምት በሀገራችንና በክልላችን የተጀመረውን ለውጥ ለመቀልበስና አገራዊና ሀገራዊና ህዝባዊ አንድነታችንን አደጋ ላይ ለመጣል ታስቦ በሶማሌ ክልል አጋጥሞ በነበረው ጥፋትና ከፍተኛ ጉዳት የጉዳት ሰለባ የነበሩ አካላትንና የሃይማኖት ተቋማትን በአጭር ጊዜ ተገንብተው ወደ መደበኛ ህይወታቸው እንዲመለሱ ክቡር አቶ ምስጦፌና ካቢኔያቸው ሌት ከቀን ሰርተዋል። ጉዳት ለደረሰባቸው አካላትም ከመቶ ሚሊዮን ብር በላይ በመመደብ የማቋቋም ስራ ሰርተዋል ብቻ ሳይሆን ጉዳት የደረሰባቸውን በመሰብሰብ ኮሚቴ አቋቁመው ለኮሚቴዎችም የሚያስፈልጋቸውን ግብዓት አሟልተው ስራ ያስጀመሩ ናቸው። አቶ ሙስጦፋ መሀመድ በበኩላቸው የተሳሳቱ ታሪኮችና ትርክቶች የሁለቱን ህዝቦች ሲጎዳ እንደነበርና ይህ ሊለወጥ እንደሚገባም ተናግረዋል። አብዛኛው የሶማሌ ህዝብም በትርታ የአማራ ህዝብ እንደ ከሌላ ኢትዮጵያ ህ ህዝብ ለይቶ እንደ ጨቋኝ የሚያዩበት ሁኔታ የተፈጠሩ ትርከት ትክክል አለመሆኑ ስለምናምንበት እንጂ ለፖለቲካ ተስበናል። ይሄ ትርከት ስህተት ስለሆነ ከዛ ጋር ተያይዞ ደግሞ የተሳሳተ ትርከት የሚባለው ሶማሌዎቹንም አፌክት የሚያደርግ ለምሳሌ በርካታ የሶማሌ ክልል ሕዝብ ብዙ ጊዜ የሚነገራቸው እና በነሱ በኩል ያለው ይሄ አሁን ሶማሌ ክልል የሚባለው ሶማሌ ሕዝብ የሚኖርበት ኤሪያ የሶማሌ እንዳልሆነ ሶማሌዎች የከብት ጭራ ተከትለው ነው የመጡት ይሄ የሶማሌ መሬት አይደለም የሚል ጥቀትም በእነሱ በኩል ቅሬታ ያቀርባል። አቶ ሙስጦፋ የተለያዩ ሽልማቶች የተበረከቱላቸው ሲሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ካርታ ያለበት የአንገት የወርቅ ሐብል ተሸልመዋል። የሶማሌ ክልል ምክትል ርዕሰ መስተዳደር ባህር ዳር የገቡት ባለፈው አርብ ሲሆን የዓመቱን የባህር ዳር ዩኒቨርሲቲ ተማሪዎች ትናንት መርቀዋል። የባህር ዳርና አካባቢ ታሪካዊና ተፈጥሯዊ ቦታዎችንም ዛሬ ጎብኝተዋል። በአማራ ክልል ርዕሰ መስተዳደር በዓለ ሲመት ላይም ይገኛሉ ተብሎ ይጠበቃል አለምነው መኮንን ለዲ ደብሊው ራዲዮ ባህር ዳር